የአሜሪካ ድምጽ ዋሽንግተን ዲሲ የእሮብ ምሽት ግንቦት 24 2014 ዓ ም የጋቢና ቤይ ምሽት መሰናዶ ጀመረ ሰላም ጤና ስጥልኝ፣ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሁን ሰዓት ጀምሮ መሰናዶውን እየመራው ኤደን ገረመው ኬልያስ አስማረና እንዲሁም ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን አብሬያችሁ የሚቆይ ይሆናል። ለዛሬ ለምሽቱ ቀዳሚ ያደረግነው በቀጥታ የስልክ ውይይት ነው። ሰኞ ዕለት ስራ ፈጣሪዎች ስለሚያጋጥሟቸው ተግዳሮቶችና እንዴት ሊወጧቸው እንደሚችሉ ውይይት አድርገን ነበር። ከዛ በመቀጠል ዛሬ ደግሞ በሚቀጽ ላይ ንግድ ለመጀመር ለሚፈልጉ ወጣቶች እንዴት መጀመር ይችላሉ? ምን አይነት ተግዳሮቶችስ ሲያጋጥሟቸዋል? እንዴትስ ሊወጧቸው ይችላሉ? በሚል ውይይት የምናደርግ ይሆናል። ዛሬ ሁለት እንግዶች የስልክ መስመር ላይ አስቀምጠናል። ሁለቱም እንግዶቻችን በዚህ የንግድ ስራ ላይ በመሳተፍ ራሳቸውን መመስረት፣ ንግዳቸውን ማራመድ የቻሉ ወጣቶች ናቸው። ሌሎች ዘገባዎችና ሙዚቃም ይኖረናል። አብራችሁን ታመሹ ዘንድ በአክብሮት እየጋበዝኩ ወደ ውይይቱ እንሻገራለን። Go, go. be not be away. ከጊዜ ወደ ጊዜ የቴክኖሎጂ ልቀት እየጨመረ የሰው ልጅ ከጤና፣ ከትምህርት፣ ማህበራዊ ጉዳዮች አንስቶ በእጁ በሚይዘው ስልክ ሁሉንም ነገር ማስገባት ችሏል። ከዚህ በመነሳትም እጅግ ብዙ ወጣቶች በዩቲዩብ፣ በፌስቡክ፣ በቴሌግራም እና የተለያዩ መተግበሪያዎችን በመጠቀም የራሳቸው የሆኑ ቢዝነሶችን ጀምረዋል። ይሁንና በዚህ ሂደት ውስጥ ቋሚ የሆኑ ደንበኞችና ተከታዮችን ማፍራት ተግዳሮት ያለው በመሆኑ ውጤታማ ሆኖ በቶሎ ትርፍ ለማግኘት ጊዜ የሚፈጅ ነገር ነው። በዚህ የተነሳም ወጣቶች በቶሎ እይታን የሚጋብዙ ነገር ግን ደግሞ የሚያቀርቡት የመዝናኛም ሆነ የተለያዩ አገልግሎቶች በቂ ይዘትና ጥናት ያልተደረገባቸው ነገር በመሆናቸው በዛ ላይ ሲሰማሩ ይታያሉ። እነዚህን ተግዳሮቶች ያለፉ ወጣቶች ደግሞ አገልግሎታቸው በኦንላይን ወይም ደግሞ በድረገጽ ላይ ማስኬድ ቢችሉ you <laughs> በኢትዮጵያ ውስጥ ባለው የኦንላይን ክፍያ ስርዓቱን ማዘመኑ ችግር ሲቸገሩ ይታያሉ። እኛም በዚህ የስራ ሂደት ውስጥ ያሉ ሁለት ወጣቶችን ነው ዛሬ ምሽት ላይ እየጋበዝን ነው። የመጀመሪያዋ እንግዳችን አለን በተሰኘ መተግበሪያና በጥሪ ማዕከል አማካኝነት ህሙማን የጠፉ መድኃኒቶችን በቀላሉ ሊያገኙበት የሚችሉበትን አማራጭ መዘርጋት የቻለች ወጣት የህክምና ባለሙያ ናት። ዶክተር ሜላ ተስፋዬ ትባላለች። በተጨማሪም የኢትዮ ፋርማ ተቋም ስራ አስኪያጅ ናት። ዶክተር ሜላት ሰላም፣ ጤና ስጥልኝ፣ እንደምናመሸሽ። ዶክተር ሜላት ጥሪያችንን አክብረሽ ስለተገኘሽ እናመሰግናለን። ሁለተኛው እንግዳችን ደግሞ ውዳሴ ግርማ ይሰኛል። ሎላይን ዲጂታል መጽሄት መስራችና ስራ አስኪያጅ ነው። ሎላይን ዲጂታል መጽሄት በድረገጽ ብቻ ላይ ይገኝ በኮቪድ 19 ወቅት ተጀምሮ አሁን ቀስ በቀስ እያደገ የመጣ ዲጂታል መጽሄት ነው። ውዳሴ ሰላም፣ ጤና ስጥልኝ፣ እንደምናመሸ። ሰላሜ ደ እግዚአብሔር ይመስገን። ውዳሴ ጥሪያችንን አክብረህ ስለመጣ አብዝች አመሰግናለሁ። በቀጥታ እንግዲህ ወደ ውይይታችን ነው እንሻገረው። ብዙ ወጣቶች ወደ ኦንላይን ቢዝነስ መግባት ይፈልጋሉ። ሀሳቡም አላቸው። የገቡም ደግሞ አሉ። ውዳሴ ከአንተ ልጀምርና ወጣቶች ወደ እንደዚህ አይነት ቢዝነስ ከመግባታቸው በፊት ሊያውቋቸው ሊረዷቸውና ሊያጠኑት የሚገባው ነገር ምንድን ነው ትላለህ? ሸደን ኦንላይን ቢዝነስ በአብዛኛው ለመጀመር ሲያስብ ብዙ ሰው የግዴታ አዲስ ነገር መሆን አለበት ሲሉ ያስበ ግን ኦልሬዲ ካሉንም ነገሮች ላይ ተነስተን ለምሳሌ ሱቅ ያለው ሰው ሱቁን ወደ ኦንላይን በማውጣት ዲጂታል ኤክስፒሪንሶችን ድረገጾች በመገኘት ተደራሽነቱን መጨመር ይችላል። አንደኛው መንገድ ነው። ሌላኛው ደግሞ የተለያዩ መተግበሪዎችን በመጠቀም የተለያዩ ይዘት ያላቸው ቦቶችን ቪዲዮዎችን በመስራት ማውጣትና ተደራሽነታቸውን በማስራት በእነሱ መንገድ የተለያዩ መገቢዎችን መፍጠር ይቻላል። ሊያውቃቸው ልጅ ከሚገቡ ነገሮች መካከል በእነዚህ ሂደት የሚገኝ ገቢ ለመፍጠር ወይም ገቢ ለመፍጠር የሚያስችል ሁኔታ ላይ ለመድረስ የሚፈጁት ጊዜ ረዘም ያለ በመሆኑና በህብረተሰቡ ደረጃ ታዋቂነቱን ወይም ይህንን ቦታውን አዳፕት አድርገው ከሌሎች ሰዎች ጋር ተግባብተው ለመስራት ያክል ለመድረስ ራሱ የሚፈጀው ጊዜ ያለ እና የሚሰሩት ኮንቴንት ወይም የሚሰሩት ነገር ታርጌት ወደሱ ወይም ተደራሽነቱ ለማን የሚሆን ጥያቄ አውቀው መጀመር መቻል አለባቸው። ስለዚህ በአብዛኛው እንደዚህ አይነት ነገሮችን ለመስራት የመዝናቸው ማነገሮቻቸው ከሚገቡ ነገሮች ማካከል ደግሞ በምን አይነት ኮንቴንቶች ምን አይነት ነገሮችን ቢሰሩ ከማንነታቸው ከሚሰሩት ሰዎች ጋር አብሮ ጉዳል ተቀባይነቱ ሀገር የሚሰሩበት ቦታ ላይ ምን ምን አይነት ተቀባይነት አለው እና ምን አይነት አስተሳሰቦች፣ ምን አይነት ነገሮችን ለመፍጠር እንደሚሰሩ ብዬ አስባለሁ። አመሰግናለሁ ውዳሴ። ዶክተር ሜላት ደግሞ ወደ አንቺ ልምጣ። እናንተ ለየት ባለመልኩ ደግሞ መተግበሪያ ነው የሰራችሁት። ነገር ግን ሰዎች መተግበሪያዎችን ከተለያዩ አፕስቶሮች ማውረድ በማይችሉበት የማይችሉበት ተግዳሮት ባለበት ሁኔታ እንዲሁም ደግሞ የኢንተርኔት ኮኔክሽን ችግር ባለበት ውስጥ አንድን መተግበሪያ ሰርቶ ውጤታማ እንዲሆን ለማድረግ ለማስተዋወቅ ምን አይነት ሂደት ነው የሚታለፈው? እስቲ እሱን ንገሪኝ። ሽሽ ከሚጠቅመለን ግን ያው እሱም ወዳሴ የምንጠለው መጀመሪያ በደንብ ከስተመር ሴግመንታችንን ማን ነው የኛ ተጠቃሚ የሚሆነው የሚለው መለየት መቻል አለብን እና አሁን የምናየው ደግሞ ኢትዮጵያ ውስጥ ያለው የስማርትፎን አጠቃቀም አብዛኛው ሰው ሶሻል ሚዲያ ላይ ረጅም ሰዓት የሚያሳልፍ ረጅም ሰዓት ሶሻል ሚዲያ ላይ የሚመጥለት ነገሮች የሚጠቀም ነው እና ስለዚህ ይህንን ሶሻል ሚዲያ ላይ የሚያሳልፈውን ጊዜ ለመልካም ነገር ለመጠቀም እንዲችል ያለውን አክሰስ ወደ ጥሩ ነገር ተጠቅሞበት ይበጣትን የሆኑ መድኃኒቶች ከምና ስራዎችን በዛ ውስጥ መስራት እንዲችል በማሰብ ነው እና ስለዚህ መጀመሪያ የመጀመሪያው ነገር ይሄኛው ስራ ሞባይል አፕሊኬሽን ያስፈልገዋል የሚለውን እርግጠኛ ከሆነን በኋላ አዎ ያስፈልጓል፣ አብዛኛው ሰው ስለሚጠቀም ብለን ከዛ በኋላ ማነው የሚጠቀመው ብለን ደግሞ ስኖ በጣቱ ክፍል ነው የሚጠቀመው ብለን ደምሳካደር እናደርጋለን። ደምሳይ ካደርግን በኋላ ቀጣዩ ሴት ደግሞ እንዴት ነው እነዚህ ሰዎች ይሄንን አፕሊኬሽን ለመጠቀም መጠቀም እንዲችሉ መረጃ እንዴት ነው እንዲያሳከፍ ወይም ደግሞ ሶሻል ሚዲያዎች ላይ የተለያዩ ፕሮሞሽኖችን በመስራት ነው እና የራሳቸው ከፍለን የምናስታውቅባቸው ድረ ገጾች ፌስቡክ አለ፣ ኢንስታግራም፣ ቲክቶክ፣ ሊንክዲን ሁሉም የራሳቸው የሆነ ሄድ የሆነ ተጥፋው ከፍሎ አድቨርታይዝ ማድረግ የምንችልባቸው ፓኬጆች አሏቸው። እዛ ላይ በተለይ አብዛኛው ሰው አሁን እየተጠቀመ ያለው ትክክል ነው ኢትዮጵያ ውስጥ እና ፌስቡክን በዚህ ፌስቡክ ላይ የተለያዩ ፓኬጆች አድ የሚደረግባቸው ብዙ ሰው እንዳያቸው ስጥ የሚደረግባቸው ሲስተሞች አሉ። በእነሱ መሰረት አፕሊኬሽኖችን ማገደብ ይቻላል። ሌላው ደግሞ አብዛኛው ሰው እንዲጠቀም ያደርጋ አፕሊኬሽኖችን በጣም ቀላል ማድረግ ነው እና እኛ ስንሰራ አፕሊኬሽኑ በተለያየ ጊዜ ላይ የተለያየ ሰልፍ ይኖረዋል። የተለያየ አንድ ሴት ሲደርሱ ሰርቪስ የሚያደርጉት ሰዎች ከመደረጉ በፊት የምናሳያቸው ሰዎች አሉ እና ያኔ አብዛኛውን ሰው እንዲያማቸው ከተለያየ ማህበረሰብ የተዋጡ የምናቃቸውን የሚቀርባቸውን ሰዎች አሳይተን የሚከብዳቸውን ነገር እንዴት ቀለል አድርገን ተጠቃሚ ጋር ድርስ እናድርገው የሚለውን እያየን ተጠቃሚ በቀላሉ የሚፈልገውን ብቻ አንድ ሴ በጣም ብዙ የተንዛዛ ነገር ሳይሆን በቀላሉ ተጠቅሞ የሚፈልገውን ነገር ማግኘት እንዲችል ዩዘር በሚሆን ዩዘር ፍሬንድሊ በሆነ በተጠቃሚ በሚቀል መልኩ ተሰማይት ማድረግ ነው። ሁኔታ ስለዚህ እነዚህ ከተሰሩ ተጠቃሚው የተሻለ ይጠቀመዋል ብዬ አስባለሁ። ይሄ ሁሉ እንግዲህ ጊዜ የሚፈጅ ትግስትን የሚጠይቅ ሂደት ነው። ውዳሴ ወደ አንተ ልመለስ እና እናንተ በጣም ብዙ ተወዳዳሪዎች ባሉበት ተመሳሳይ መረጃዎች በሚሰራጩበት ድረገጽ ላይ ተመሳሳይ ነገር ይዛችሁ ግን ደግሞ ለየት ብላችሁ ነጥራችሁ መውጣት ችላችኋል። ተወዳዳሪ መሆን ችላችኋል። ይሄ እንዴት ነው መደረግ የቻለው? ያው ዩዛዋሊ ኢትዮጵያ ውስጥ የሚኖር ሰዎች ወይም ወደ ውጭ ከውጭ ጋር ተነጻጽለን ስንታይ ተከታዮች ተደርገን ሁ የሚታየው። ግን በታሪክም ብንታይ የሆነ ሰዓት ላይ ቀደም ብለን ነበር እና ዌስተርኖችም ቢሆን ወደኋላ ቀረን ብሎ አላውቅም። ስለዚህ እኛ መጀመሪያ ያደረግነው ሎላይንም ስንጀምር መከተል ነበር። እዚህ እነዚህ አይነት ስራ ይሰሩ የነበሩትን ማየት፣ ከነሱ መማር የምንችለውን ነገር መማር፣ ሰዓታችን እስኪደርስ ድረስ ደርስ የምንችለውን ያክል ተማርን። ማወቅ የምንፈልገውን ኢንፎርሜሽን በተለያዩ ድረገጾች ወሰደን ከዛ በኋላ ግን ማወቅ የነበረብን ወይም በሂደት ውስጥ እያወቅናቸው ከመጣናቸው ነገሮች መካከል አንደኛው ኮንሲስተንሲን መማር ወጥነት ያለው ነገር መስራት ነበረብን። እኛ አምስት ወር ወይ ስድስት ወር ሰርተን የራሳችንን ገቢ እንፈጥራለን። ደና ስበን የጀመርነው አምስት ወር ስድስት ወር ሰራን የራሳችንን ገቢ በዛ ጊዜች መጠራርቻለን። የራሳችን የሆኑ የሂደት ችግሮችን ቢኖሩብንም ከነበረውም የቴክኖሎጂ የመቀበል ከሶሳይቲ ማንጻር ከነበረውም ነገር ተጨማሪ ሆኖ እንደሱ አለምም ስለዚህ አሁንም አዳፕት ማድረግ ነበረብን። አዳዲስ ነገሮች አዳዲስ ኮንቴንቶችን መጨመር መቻል ነበረብን። እነሱን ጨመርን። ፍሪ የሆነ ወይም ደግሞ ሲገኙን የሚባል ታይፕ ኦፍ ኢንፎርሜሽኖችን ማውጣት ነበረብን። ራሳችን ኢንተርቪው አድርገን ራሳችን ፎቶሽት ሰርተን ዲዛይን ሰርተን ማውጣት ጀመርን። ከዛ በዋነኝነት የነበረው አንድ አይነት ኢንፎርሜሽን አለ። ኦንላይን ሰው ገብቶ ሰርች ቢያደርግ ያገኛል። ለምን እናንተ ጋር እንመጣለን ነው። ስለዚህ እና ታርጌት ይፈጠር። ታርጌት ታርገን ወጣቱን ኦዲንሳችን ወጣቱ ነው ብለን ጀመሩ። ስለዚህ አንድን ስቶሪ በተለያየ መንገድ መናገር ይቻላል። ስለዚህ እኛ መልእክቱን ስናስተላለፍ መልእክቱን ማስተላለፍ የፈለግነው ለወጣቱ። ስለዚህ ወጣቱ ሲያነባው ወዶት ሁሉ እየመጣ እንዲያነብ እንዲያደርገው አድርገን ስትሬት አደረገው። ዜና ሊሆን ይችላል፣ ምንጽፎ ግን ወጣቱ እንዲያነባው ኢንትረስቲንግ እንዲሆን ከቢዝነስ ጋር ሌት አደረገው። ቴክኖሎጂ ጨመርንበት። ስለዚህ አራተኛ ፖይንታችን የነበረው ተደራሽነታችንን ማወቅ ነበር። ስለዚህ ወጣቱ ብለን ተነሳ። ቀጥሎ ዲዛይኖቻችን ላይ በጣም እንጠነቀቅ ጀመር። ሰው የሚያዩ ነገር ነው የሚስበው። ስለዚህ የሚያዩ ነገር በደንብ አሳምረን መስራት ጀመር። ይሄ ምንድን ነው ብሎ እንዲከፍት የማድረግ ነገር እና ዩዙአሊ እንደውም ከዚህ ጋር ተያይዞ ብዙ ድረገጾች የሚሰሩ ሰዎች ቤት የምንለው ነገር አለ። አንሪሌትድ የሆነ ኢንፎርሜሽን ወይም ደግሞ ትክክለኛ ያልሆነ ኢንፎርሜሽኖችን በማስቀመጥ ሰዎች ያንን ሊንክ ብቻ ከፍተው እንዲያነቡት ወይም ሰዎች ያንን ሊንክ ከፍተው ገብተው ለእነሱ ቢሆን ቢሆን ለእነሱ ካውንት እንዲያደርግ ማለት ዩዋ እኛን መክረም። ምክንያቱም እንደ ቢዝነስ ሞዴል ከሄድ በሱ መንገድ ዩዘሮች አንድ የሁለት ክሊክ ሊያደርጉ ይችላል፣ ግን ከዛ እምነት የማጣፍ ነገር ነው የሚኖረው። ለዚህ እኛ ደግሞ ፕሮቫይድ የምናደርጋቸው ኢንፎርሜሽኖች ትክክለኛ እንደሆኑ አጣርተን ዳይሬክት ኢንተርቪው አድርገን ማቅረብ ጀመር። በዚህ ውስጥ የራሳችን ኦንላይን ቢዝነስ ማለት ዩዘሩ ነው። ዩዘሩ ከሌለ ቢዝነስ የለም። ስለዚህ ታርጌታችን እኛ ቢዝነስ ከማለት በላይ ዩዘር ወይም ተጠቃሚዎችን እንሰብስብ የሚል ነበረ። ስለዚህ በሱ ተጠቃሚዎችን ማፍራት ቻለን። እንደሱ ብለን ይጀምራል። በጣም ነው የማመሰግነው። አሁን ደግሞ ዶክተር ሜላት ወደ አንቺ ልመለስ። ቅድም ያነሳሹ ነገር አለ፣ መተግበሪያዎችን መመዘን፣ መፈተሽ፣ በየጊዜው ማስተካከል፣ እንዲሁም ደግሞ ለተጠቃሚው ተስማሚ እንዲሆኑ ማድረግ። ከዛ በተረፈ ግን ይህንን ነገር ቢዝነስ ነው ተብሎ ሲኬድ ወይም ደግሞ ስራ ነው ተብሎ ደግሞ ሲጀመር ያሉ ተግዳሮቶች አጠቃላይ ተግዳሮቶች ምን ይመስላሉ? ያው ቅድም እንደተባባልነው ለእያንዳንዱ ጊዜ የሚያስፈልጉ መጀመሪያ ራስን በአቅም ማዘጋጀት ያስፈልጋል። በድረት በደንብ ያስፈልገዋል። አፕሊኬሽኑን ቶሎ ቶሎ መቀያየር፣ ማስተካከል እና ፕሮሞሽኑን በደንብ መስራት እንዲቻል በደንብ በድረት መዘጋጀት ያስፈልጋል። ከዛ በተጨማሪ ደግሞ ጊዜ ያስፈልገዋል። አንዳንዴ የኛ በሀሳብ ነው፣ በዚህ ጊዜ ጀምራለው ባልነው ፍጥነት ላይሆን ይችላል ና እሱንም ምንድን ነው ተቀባይነት ሊኖረው የሚችል ታማኝ ምንድ አይደ ምንደኝ ሪላብል የሆነ ታይም ፍሬም ማስቀመጥ ያስፈልጋል። በዚህ ጊዜ ሲያልቃልፈን የምናስብበትን ጊዜ ሌላ ደግሞ ከመጀመሩም በፊት ይህንን ህብ ሊያሰራ የሚችል የፖሊሲ መዋቅር መኖሩን ሀገሪቱ ላይ መኖሩን ማወቅ ያስፈልጋል። ምክንያቱም እኛ በዚህ በጣም ረጅም ጊዜ ተሸገረናል። የትኛው ቢሮውን ፍቃድ እንደሚሰጥ ያለው የቢሮክራሲ ፕሮሴስ በጣም ረጅም ነው። አንድ ቢሮ ስንሄድ አንድ ቢሮ ይልኩናል። አንድ ቢሮ ሌላ ቢሮ እየተመላለስን በጣም ረጅም ጊዜ ተሸገረናል እና መጨረሻ ላይ የሄድንበት ቢሮም ያሉን ነገር ምንድን ነው? ይህንን የሚደግፍ ፖሊሲ የለም። መድኃኒቶችን በዘመነ መልኩ በአፕሊኬሽን ለመጠቀም የሚያስችል ፖሊሲ የወጣ ስለሌለ ጊዜ ስጡንና ህግ እናውጣ፣ ህጉን አውጥተን አጥብቀን ከዛ በኋላ ነው ፍቃድ ሙሉ ለሙሉ ሰጠናሱ መጀመር የምችሉት የሚሉ አይነት ተግዳሮቶች ገጥመውናል። እኛምና ለዚህ መጀመሪያ የሚሰሩት ስራ ላይ የሚመለከተው አካል ማንነው የሚለውን ለማግኘትም ብዙ ሴት ነው የሚሄደው። አንድ ቢሮ ሄዶ የሚመለከተውን ማግኘት ላይ ይችላል። በተለይ ሰፋ ያለ የኛ ሁን ለምሳሌ የሞባይል አፕሊኬሽኑ መድኃኒትንም ላብራቶሪዎችንም ብዙ ከብዙ የሕክምና ማዕከሎችን ነው አንድ ላይ አገናኝተው ለመስራት የተነሳው። ስለዚህ የተለያዩ ቢሮዎች የሚመለከታቸው የተለያዩ ቢሮዎች አሉ ይመለከተኛል የሚሉ እና እነሱ ሁሉ አጣፍቶ ከእነሱ ሁሉ ፍቃድ ማግኘት ያፈልገዋል። ስለዚህ ካለው የሞባይል አፕሊኬሽን ወይም ደግሞ ከዲጂታል ሲስተሙ ላይ ከሚኖረው እውቀት በተጨማሪ ደግሞ ቢሮክራሲዎች እንዴት ነው፣ የትኛው ቢሮ ነው ሄድ ያለብኝ፣ ምን ያህል የተሰሩ ፖሊሲዎች አሉ፣ ፖሊሲዎቹ እንዴት ነው እንዲሰራ ያደርጉኛል የሚለውንም ተጨማሪ ማወቅና እሱን ማየትም ያስፈልጋልና በዋነኝነት ተግዳሮቶቹ እነዚህ ናቸው የሚገጥሙ ያው እያደረግንም ያለ ነው ያለውን እነሱ ያሉን ቢሮክራሲውን ፕሮሴሱን በመከተል ወደ መፍትሄውን ሆን መጣለን ወደ መፍትሄው እንመጣለን። እናንተ ምን አይነት መፍትሄ እንደተጠቀሟችሁም እንድትገልጹልኝ ያላችሁ ውዳሴስ ምን አይነት ተግዳሮቶች ነው ያጋጠሟችሁ? አንደኛው ጥያቄ ነው። ሁለተኛውን ገቢ ማግኘት ወይም ደግሞ እንዴት ነው ገንዘብ ማግኘት የሚቻለው የሚለውንም አያይዘህ እስኪ ግለጽልኝ። እሺ፣ ተግዳሮት መካከል ምናልባት ዶክተር ሜላት ሁሉ ትንሽ አላችኋለች ግን አንደኛው ኦንላይን ፔመንት አለመኖር ነው። ይህ ማለት ደግሞ ኦንላይን ሰዎች ከፍለው አክሰሳለው ኦንላይን ያሉ ቢዝነሶችን መጠቀም አለመቻላቸው ነው። ይህንን እንግዲህ ሶልቭ ለማድረግ ብዙ ብዙ አይነት መንገዶችን መጠቀም ይቻላል። አንደኛው እንግዲህ ሰራተኛም ጊዜን ቢፈጅም በካሽ ሆኖ ፔመንቱ ኦንላይን ያለው ስራ ለጊዜው እንዲሄድ ቴክኖሎጂው አዳፕት እንዲደረግ ወይም ሰው ተጠቃሚ እንዲኖረው ማድረግ ነው። ሁለተኛው ሁለተኛው ችግር ደግሞ ተብሎ የሚታሰበው ሀገሪቱ ውስጥ ያለው የኢንተርኔት ፔኔትሬሽን ወይም ኢንተርኔት ምን ያህል ሀገሪቱ ውስጥ ተጠቃሚዎች አሉት የሚለው ነው። አዲስ አበባ ላይ ዋና ዋና የሚባሉ ክልል ከተሞች ላይ ተጠቃሚ ሊኖር ይችላል፣ ግን ወደ ውስጥ እየገባን ስንመጣ ይህን ያህል ኢንተርኔት ተደራሽነት የለውም። እሱ እንግዲህ ያው ጊዜ የሚፈታው ነገር ነው ብለን እናስባለን። ሶስተኛው ላይ ደግሞ እንደ ሀገር ቴክኖሎጂ የሚወጡ ፕሮዳክቶችን አዳፕት የማድረግ ኔቸራችን ያነሰ ይመስለኛል። ምክንያቱም አዳዲስ ፕሮዳክቶች ሲወጡ ምናምን አዳዲስ ነገሮችን የመሞከር እነሱን ወዲያው የማርኬቱ ላይ ሰው ሲጠቀሙ የማየት ምናምን ልምድ የለን። ተነሳሽ ስል ደግሞ የተለያዩ አይነት ማርኬቲንግ ስትራቴጂዎችን ተጠቅመ ማዳረስ ከተሻለ ተጋሽነት ኖረን ያደናል ብዬ አስባለሁ። እሺ መልካም ሰዓታችን እያለቀ ነው የመጨረሻ ጥያቄ ነው የሚሆነው ዶክተር ሜላት ወደ አንቺ ልምጣ እናንተን ላጋጠሟችሁ ተግዳሮቶች ምን አይነት መፍትሄዎች አበጃችሁላቸው እንዲሁም ደግሞ በዚህ ንግድ ውስጥ ማለፍ ለሚፈልጉ ወጣቶች ምን አይነት ነገሮችን መምከር ትፈልጋለሽ አጠራርቀሽ እስኪ ንገሪኝ እሺ ያው እኛ የገጠመን ችግር አብዛኛው የነበረው ከኤክስተርናል ነው፣ ከእኛ በኩል ሳይሆን ች ካሉ ከፖሊሲ ከምናምን ጋር የተያያዘ ነው እና እነሱን ያው በምንችልባቸው ሰፖርት ቤተሮችን በማግኘት ተደጋጋሚ በመሄድ ባለመሰልቸት እና ጠንካራው ነው በመገኘት ክሶቹ በጊዜያቸው እንዲያልቁ እየጣርን ነው። የህግ ማዕቀፍ በተመለከተ ሌላ የገንዘብና የጊዜ ጉዳይን ያው የገንዘብ አቅማችንን ለማጠናከር ተጨማሪ ሰዎችን ካፒታላችን ለማሳደግ ተጨማሪ ሰዎችን በማስቀበል ካፒታላችን ለማሳደግ ሞክረ፣ ነው ጊዜውም የበረዘመ ቁጥር ደግሞ ገንዘብን ኮስት ያደርጋል እና እሱም አሁን ባልኮች መንገድ እየተወጣ ያለ ነው። አዲስ ነኝ ጀምሩ ሰዎች የመከር የሚፈልገው መስራቱ አዲስ ነገር ለውጥ መፍጠሩ የሚያጓጓል። ሆንም ሀገራችን ውስጥ ደግሞ ያለው ነገር አብዛኛው ቀለል ተብሎ የሚሰራ ወይም ደግሞ አዲስ ነገር ይዘው ለመጡ አዲስ ሲስተም ውስጥ ነግባት በሚፈልጉ ነግ ሰዎች ቶሎ ዌልካሚንግ የሆነ እና የሚያበረታታ አይነት ነገር የለውም፣ ብዙም እና መታገል ቀድሞ ችግሮችን ማወቅ ቀድሞ ነገሮችን ሰዎችን ማወያየት ኔትወርክን ማስፋት እና ሬዚሊያንት ሆኖ መታገል ያስፈልጋል። እና ይህን እንዲያደርጉ ያለው ቀላል ነው ብለው እንዳያስቡ፣ ግን ጠንክረው ደግሞ ማለፍ እንደሚችሉ በመምከር ፈልጋለሁ መልካም ውዳሴ ወደ አንተ ልምጣ ለአንተም ተመሳሳይ ጥያቄ ነው ያለኝ አንተስ ምንድን ነው እሱ ወጣቶች ወደዚህ ስራ መግባት ያለባቸው ወጣቶች ሊገነዘቧቸው ይገባሉ የምትለው ነገር ያው መጀመሪያ አካባቢ ስራው ሲጀመር ጊዜ ስለሚፈጅ እና ገቢ ለመፍጠር አስቸጋሪ ስለሚሆን በተጓዳኛ አብሮ ሊሰራ የሚችል ገቢ ሊፈጥርላቸው ነው የሚችል ነገር ካለ መስራትን እንመክራለን በተጨማሪ ደግሞ አብረው እንደዚሁ የሚሰሩ በተለያዩ አይነት ተማሪ ሰዎች ጋር ኮላብሬት በማድረግ የሁለታቸውንም ጥቅም ባስከበረ መልኩ የተሻሉ ፕሮዳክቶች፣ የተሻሉ ስሮች፣ የተሻሉ ነገሮችን በማውጣት ተደራሽነታቸውን ጨምረው የተሻለ ገቢ መፍጠር ይችላሉ፣ ያስባሉ። እሺ፣ ሁለታችሁንም በጣም አብዝቼ አመሰግናለሁ። እንግዶቼ ውዳሴ ግርማ የሎላይን ዲጂታል መጽሔት መስራችና ስራ አስኪያጅ እንዲሁም ደግሞ ዶክተር ሜላት ተስፋዬ የአለን መተግበሪያ መስራችና የኢትዮ ፋርማ ተቋም ስራ አስኪያጅ፣ ሁለታችሁም ልምዳችሁን ስላካፈላችሁ፣ የጋቢናቪ እንግዳ ስለሆናችሁ እጅግ አብዝቼ አመሰግናለሁ። ደህና ደሩ። እኛም እናመሰግናለን። ተመልካቾቻችን ስ ተመልካቾቻችን ዝግጅታችንን እንቀጥላለን። ወደ ዘገባዎቻችን እንሻገራለን። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቬ እለታዊ መሰናዶን ነው። አብራችሁን ስለሆናችሁ እናመሰግናለን። ዝግጅቶቻችንን በፌስቡክ ገጻችን ቪ አምሃሪክ ላይ እንዲሁም ደግሞ አምሃሪክ ዶት ቮአ ኒውስ ዶት ኮም ላይ ድረገጽ ላይ እንዲሁም ኢትዮሳት ላይ ትከታተሉ ዘንድ አክብሮት እየጋበዝን ወደ ተከታዩ ዘገባ እንሻገራለን። የኢትዮጵያ ሴቶች በጥና ፈተና ከሆኑት መካከል የጡትና የማህፀን ጫፍ በሽታዎች ካንሰር በሽታዎች ይጠቀሳሉ። በበሽታዎቹ ዙሪያ ያለውን የግንዛቤ እጥረት ሴቶች ሳይረፍድ ምልክቶችን ተመልክተው መፍትሄ እንዳይፈልጉ ከልክሏቸዋል። መላ ለማበጀት በበኩላቸው ከሚንቀሳቀሱ ወጣቶች መካከል አንዷ ደግሞ ዶክተር ቤቴል ሳምሶን ናት። እቴጌ የተሰኘ መተግበሪያ በመመስረት ከአጋሮቿ ጋር በማዘጋጀት ተጠቃሚዎች የመጀመሪያ ደረጃ የበሽታዎቹን ምልክቶች እንዲያውቁ ለማገዝ ችላለች። እቴጌን የመሰረተችው ዶክተር ቤቴልሄም ሳምሶንን ያነጋገራት ሀብታሙ ስዩም ነው። ዘገባው ቀጥሎ ይቀርባል። እኛ መጀመሪያ ስንጀምር የሲስተኛ ወይም የረት ተማሪ ነበር እና የሆነ ፕሮጀክት ጀምረን ነበር። ይሄ ደብል ኢምፓክት የሚባል እየሄደን እናስተምር ነበር ስለ ጥንካተ ና ስለ ማጸጫ። ይህ በደንብ በአማርኛ የተጻፈ ወይም ደግሞ ሰቡ ለመረዳት የሚችል ማቴሪያል በደንብ አላገኘንም ነበር። ከዛ ለምን አንሰራም ብለን ግን ነን አፕሊኬሽን ሰራነው። ስንሰራው እንደ ክላስ አሰመንት እንደ ኖርማል ሆም ወርክ ብላ ነገር ነበር የጀመርነው ከዛ ግን አንዴ ሎንች ከተደረገ በኋላ ብዙ ሚዲያ ካቨሬጅ ያገኘና ከዛም በኋላ ብዙ ፖሊሶች እንድንሰራ አገዛንና ረዳን። ይሄ መተግበሪያ በምን መልኩ ነው አገልግሎት የሚሰጠው? ለሴቶች የጡት ካንሰርን በተመለከተ አስፈላጊ እውቀቶቹን እንዲያገኙ በምን መልኩ ነው የሚያግዛቸው? ምንድን ነው እኛ ሀገር ውስጥ ያየነው ችግር፣ ሰው አልትራሳውንድ፣ የማሞግራፍን ቅድመ ምርመራ የምንጠቀመው እሱ ነው። ግን ይዘን በራሳችን ቼክ ስናደርግ እኛ ነው እናደርጋለን እኛ ምንድን ነው ያሰብነው ሰው የጡት ካንሰርን እንዲያውቀው ጡት ካንሰር ቅድመ ምርመራ እንዳለው ነው። በጣም አስጊ ደረጃ ሳይደርስ ምርመራና ሕክምና ተደርጎ የመዳን ሁኔታም እንዳለ ማሳየት ነው። በራስ እንዴት ማየት እንደሚቻል ከዛ ደግሞ ግን በራስ ማየት ብቻ በቂ እንዳልሆነና አልትራሳውንድና ማሞግራም በእድሜ ተወስኖ እንዴት እንደሚሰራ አድርገን እንደዛ ነው እንደመስራት የታሰበው በቴጌ ማለት ነው። ቴጌ እንደዛ ሰራን በኋላ ኦፖርቹኒቲ ነበረን ሳባ አሁን የሚባል አፕሊኬሽን ለመስራት እና ይሄ ሳባ ደግሞ ማለት በአማርኛም በእንግሊዝኛም ካላንደር አድርጎ ወር አበባ መቀረ ካላንደር ሲሆን ለወር አበባ ጤና ምን ንጽህና መጠበቂያ መንገዶቻችን እና ይሄ የቤተ ምጣኔ ነው የአባላዘር በሽታዎችንም ለወጣቶች ያስተምራል። ብዙ ጊዜ የኛ መተግበሪያዎች ያው ቴጌ ሳባ እንደዚህ በሀገራችን ሴቶችና በሀገራችን ወጣቶችን እነሱ ለማገልገል የሚሰሩ ስለሆኑ ቋንቋም በአማርኛ በእንግሊዝኛ፣ ትግርኛና በኦሮምኛ የተሰራ መተግበሪያ ነው። መተግበሪዎቻችንን ስንሳያ በአጠገቡ የሶሻል ሚዲያን ወይም ደግሞ ማህበራዊ ሚዲያ እንጠቀማለን፣ እና ይህንን ስንጠቀም ሰው ለምንድን ሰዓትን ለምንም ሰዓትም በኢንተርኔት ላይ በሚጠቀምበት ጊዜ የሚጠቀሙ አንዳንድ የጤና መረጃዎችን ማስጨበጫ ፖስተሮችን እንሰራና ሰው ያው በተቀመጠበት ጥሩ ኢንፎርሜሽን ይዞ እንዲሄድ እናደርጋለን። ዶክተር ቤተል ቀደም ብለሽ የጠቀሽልኝ ሁለት አይነት አገልግሎቶች አሉ፣ ሌሎች ሌሎች ዘርፎች ነበሩ። ነገር ግን የጤና አገልግሎት የሚሰጡ መተግበሪያዎችን ማዘጋጀት አለብኝ እንድት ያደረገች ምክንያቱ ምንድን ነው? ዋና እኔ እንደ ሜዲሲን ተማሪ ወይም ሕክምና ተማሪ ብዙ ነገሮችን ለማየት እችላለሁ እና በተለይ የጡት ካንሰር፣ የማህጸን ጫፍ ካንሰር ሴቶች ስታይ ማለት ኢትዮጵያ ውስጥ ከሶስት ከስምንት ታይምስ ሞር ደን ይሄ ዌስተርን ወይም ደግሞ የስ ውስጥ የምትኖር ሴት ቻንስ አላት አንድ ሴት የመሞት ማለት ነው። ሌሎች ሀገሮች በሰርቫይክል ካንሰር የሚሞተው ሰዎች የሉም። ሴቶች አይሞቱ እንደዛ ምክንያቱም አኗዋል ፓፕስ ምር ስለሚሰራላቸው በየአመቱ ፓፕስ ምር ስለሚሰራላቸው አንደቶ የግዴታ ስለሆነ ሴቶች በሰርቫይካል ካንሰር ወይም ደግሞ የማህጸን ጫፍ ካንሰር የሚሞት ሴቶች በጣም ትንሽ ናቸዋል። ሰራው የወይስና ተዋልዶ ክፍል ውስጥ ነው ራሱ እና ስታይ ሴቶች እንዴት ተቸግረው እንደሚመጡ በውርጃ ሲመጡ እንዴት እንደሚቸገሩ እንደገና ይሄ ብዙ ጊዜ የጤንነት ክትትል ሳያደርጉ የእርግዝና ክትትል ሳያደርጉ ሲቸገሩ ታያለህ። ሌሎች ሀገሮች ተሰምቶ በማይታወቅ ይሄ ስብሰባ ክልካን ሲያታግሉ ሲሞቱ ታያለህ እና በጣም ልብ ይሰብራል፣ ለመናገር ነው። አሁን እነዚያን ነገሮችን ፖለቲካል ኢሹ ሆነው ነው የሚታዩት። ኢቨን ሲቀርቡ እንዲህ እንዲህ እንዲህ ለሴቶች ልንዲ መደረግ አለበት ሲባል መጀመሪያ ከጤንነት አንግል ነው ማየት ያለበት። ምክንያቱም ሴቶች ያው የማህበረሰባችን ምሰሶ ነን አለት ቁጭ ብለን ስለ ጤና ማውራት እንችላለን። ያው እንደ ተማሪም እንደ ሴትም ስታየው ሁኔታው እንደ ጤና ባለሙያም ሁኔታውን ስታዩች በቃ በጣም የሚያሳዝነው ነገር እና እንደዚያ ነገሮችን ሶልቭ ከደረገ አንደኛ ኢኮኖሚክ ክሸዋችንን በጣም ሶልቭ ማድረግ እንችላለን። ያንግ ፒፕል ጋር አሁን ፎርቲ ዋን ፐርሰንት ኢትዮጵያ ፖፕሌሽን ወደንደበስ ወደን ሪሰንት ሪሰርች ምንድነው ከአስራ አምስት አመት በታች ናቸው እና እዛ ላይ ደግሞ ሪፕሮዳክቲቭ ሄልት ነገሮችን በጣም ውጤት የሚያደርጉት እነሱ ናቸው። ይሄ ወጣቶች ከአስራ አምስት መስጠታቸው ያሉት አይደለ እንደ ተማሪ ስታየው ይህንን እንደ ጤና ባለሙያ ስታየው እንዴት እኔ ምን ማድረግ ችላሉ ስላለ እና መሰረት ያለበት ነገር ነው ብዬ ስለማመኝ በጣም አመሰግናለሁ። ዶክተር ቤተል ወደ ሙሉ የስራ ዘመን የምትገቢበት ሰዓትም ተቀርቧል። ከዚያ በኋላ ምን አይነት እንቅስቃሴዎችን ለማድረግ አስበሻል? በጣም ዘውጤ ያግን ያ እኔ ብዙ ነገሮች ስራ እንደተማሪ ተማሪ ሆኝ ነው የሳቀውት ና አሁንም ሌላም ነገሮች ባደግ የማቋረጥ አይመስለኝም፣ እና ብዙ ጊዜ የብራሴ ተናሳሽነት ሆነ የሰራው ተጫረስም ትምህርቴን አሁን ከስድስት ወር በኋላ ጋር ሳደርስም ያው ጠቅላይ ላኪ ሆን ለመስራት አስባለሁ። ከዛም ደግሞ ግን ፕሮጀክቶች ነው በደንብ ለመስራት አስባለሁ። የትምህርት ጤና ላይ በደንብ መሳተፍ ፈልጋለሁ በተሻሉ እንደገና ደግሞ ከምናን ላይ የሚያጠቁ ነገሮች ኢቨን አመጋገብ በደንብ ሆሊስቲክ ሄልዝ ላይ መስራት ይፈልጋለሁ እና እነዚህ አይነት ፕሮጀክቶችም በደንብ ለመስራት አስታዋለኝ። ሶሻላይዝ ማድረግ ተሳሲ በጣም ደስ ይለኛል። ካልቻልኩም ግን ፐብሊክ ሄልዝ ለመማር አስቤያለሁ። እኛው ሀገር አን ኤምፕሎይመንት ኦፍ ዶክትሪን በጣም ፕሮቫይለንት በጣም የሆነ ስለሆነ እሱንም እንዴት መፍትሄ ማግኘት እንችላለን የሚለውን ነገርም አብሪአብሬ ከጓደኞቼ ጋር ቱሪዝም ማድረግ ፈልጋለሁ። ነው ስጨርስ አንድ ፕሮጀክት ለሁላችንም አንድ ስራ ሊያስገኝን የሚችል ወይ ደግሞ እንዴት ነገሮችን እንዴት መቀየር እንደምንልምታቸው እንትጥስ ያው የሰው ሀይል አይደለም ያጣ ነው፣ ያው ሲስተሙ መስተካከል ስላለበት ነው ና ለእኔም ለጓደኞችም እንዴት ጆብ ክሬት ማድረግ እንችላለን ሜዲካል ፊልድ ውስጥ የሚለውንም የሚለሆኑ መሰራት ይፈልጋሉ። እንደዛ ነስተወኩት እንግዲህ ከአንድ እጅግ በጣም አመሰግናለሁ ዶክተር ቤቴል ሳምሶን። እቴጌ ስለተሰኘው የጤና ገዝ መተግበሪያ ወይንም አፕሊኬሽን ስለተነጋገርን በተያያዥ ጉዳዮች ላይ ሀሳብሽን ስለሰጠሽን በእጅጉ እናመሰግናለን። የጀመርሻቸው ነገሮች ተሳክተው ብዙሀንን ሕይወት የሚለውጡ እንዲሆኑ እመኝልሻለሁ። ከጋቢና ቪኤ ጋር ነው ያላችሁት። በዝግጅቶቻችን ላይ ለመሳተፍ አስተያየትና ጥያቄዎቻችሁን ለማድረስ ለምትሹ በሙሉ እንዴት መሳተፍ እንደምትችሉ ቀጥለን እናስተዋውቃለን። ጋቢና ቪኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ጀምሮ የወጣቶችን የየዕለት ተግዳት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምት ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶው ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ የትዊተር የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በሁለት 022276379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ አድማጭ ተመልካቾቻችን ስለነበረን ቆይታ እያመሰገንን የሮብ ምሽት መሰናዷችንን እዚህ ላይ ፈጽመናል ስናስተናግዳቸው አምሽ ነው ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ከመላው አሜሪካ ድምጽ ስቱዲዮ ባለሙያዎች ጋር በመሆን ነበር ሰላም ጤና ይስጥልኝ ተናገርን